ከኢህአደግ አባል ድርጅቶች አንዱ የኦሮሞ ህዝብ ዲሞክራሲያዊ ድርጅት ማዕከላዊ ኮሚቴ ያወጣውን መግለጫ አብዛኞቹ ተቃዋሚ የፖለቲካ ድርጅቶች በአዎንታዊ ሁኔታ እንደተቀበሉት እየተናገሩ ናቸው። ጥርጣሬ እንዳላቸውም ገልጸዋል። ኦህዴድ ያቀረበውን የአብረን እንስራ ጥሪም ተቀብለው በተግባር ለመፈተን እንደተዘጋጁም ተናግረዋል። መለስካቸው አማሃ ከአዲስ አበባ ተጨማሪ አለው። የኦሮሞ ህዝብ ዴሞክራሲያዊ ድርጅት ኦህዴድ ማዕከላዊ ኮሚቴ ለአስር ቀናት ያህል በአዳማ ከተማ ያካሄደውን ስብሰባ አጠናቆ ያወጣው መግለጫ በአገር ውስጥም ይሁን ከሀገር ውጭ የብዙዎችን ልብና አእምሮ ስቧል። መግለጫው በስተመጨረሻ ለተለያዩ የኢትዮጵያ የህብረተሰብ ክፍሎች ጥሪ አቅርበዋል። ጥሪ ከቀረበላቸው አካላት መካከል ተቃዋሚ ፓርቲዎች ይገኛሉ። ጥሪውን ልዩ ያደርገዋል ከሚባልለት አንዱ ባህሪው ኢላማው ያደረጋቸው በሀገር ውስጥ የሚንቀሳቀሱ ተቃዋሚዎችን ብቻ ሳይሆን በውጭ አሉ የሚባሉትንም መጨመሩ ነው። ቪኦኤ በሀገር ውስጥ በተቃዋሚ የፖለቲካ ፓርቲነት ተመዝግበው ከሚንቀሳቀሱት መካከል ጥቂቶቹን አናግረዋል። የኦሮሞ ፌዴራሊስት ኮንግሬስ ከኦህዴድ ማዕከላዊ ኮሚቴ የወጣውን መግለጫ በተመለከተ ያለውን አጠቃላይ ምልከታ ያካፈሉኝ የድርጅቱ ምክትል ሊቀመንበር አቶ ሙላቱ ገመቹ ናቸው። ይህንን በልዩ ጥርጣሬ ነው የምናየው። ስራ ላይ ይውላል አይውልም የሚለውን እኛ እንጠራጠራለን። ምንም ቀደም ሲል እንደነበረው ኢህአዴግ ከተለምዶ የሚያደርገውን የሚናገረውን የሚያደርግ አይደለም። ስለዚህ አሁን የመጣውን በተግባር ስናይ እናምናለን እንጂ አሁን ቁርጠኞች ሆነዋል የህዝብን ጥያቄ ይመልሳሉ የሚል ግምት ስላልነበረን ይህንን በዚሁ አይነት እናያለን። ነገር ግን መግለጫው በአጠቃላይ የምንቀበለው ነው። መግለጫው ጥሩ ነው። ስንጠይቅ ነበረው ነው ግን በተግባር የምና ይሆናል። በሌላ በኩል የኢትዮጵያ ህዝብ አሁን የሚጠብቆ ከኢህአዴግ በአጠቃላይ የስርዓት ለውጥ ነው የስርዓት ለውጥ እንዲደረግ ነው እና አሁን የሚያደርጉት ደግሞ እነሱ ራሳቸውን ለማጠናከር የሚያደርጉት ጉዳይ ስለሆነ ይህንንም በዚህ መልክ ነው ለማየት የምንሞክረው። በተለይ ለተቃዋሚ ፓርቲዎች ኦህዴድ ያቀረበው የአብረን እንስራ ጥሪ ግን ከዚህ በፊት ከኢህአዴግም ሆነ ከኢህአዴግ አባል ድርጅቶች ወጥቶ የማያውቅ በመሆኑ ይህንን ጥሪ ኦፌኮ እንዴት ይመለከተዋል የሚል ጥያቄም አክዬ ነበረ። አቶ ሙላቱ ገመቹ፦ እኛ ቀደም ብለንም ይህንን ጥሪ ራሳችን ስለዚች ሀገር ጉዳይ ወይም የኦሮሞን ጉዳይ በሚመለከት በኦሮሞ ስም የተደራጁ ድርጅቶች ሁሉ በአንድነት ሆኖ የኦሮሞን ጥቅም ለማስጠበቅ የኢትዮጵያን አንድነት በዚሁ አይነት አብሮ ለመሄድ ጥያቄ አቅርበናል እና ስለዚህ ይሄንን የምንቀበለው ነው። ጥያቄያችንም ስለነበረ በትክክል ለመስራት ዝግጁ እስከሆኑ ድረስ ሌሎች ድርጅቶች ጋር ለመስራት ፈቃደኞች ነን እና ስለዚህ ወደ ኋላ የምንለው ጉዳይ አይደለም። የሰማያዊ ፓርቲ የሆዴድን መግለጫ የተመለከተበት ዓይን በጥቂቱ ለየት ያለ ነው። አቶ የሸዋስ አሰፋ የፓርቲው ሊቀመንበር ይህን ብለው ነበር። እንግዲህ ከዚህ በፊት ከነበሩት ነው የምናነጣጥረው እና ከዚህ በፊት በመጀመሪያ ደረጃ ከአራቱ ድርጅቶች አንዱ ብቻ ጎልቶ የሚወጣበት ሌሎቹ የሚታፈኑበት እና በደንብ የዛኛው ተቀጽላዎች መሆናቸውን በሚያሳብቅ መልኩ የሚታዩበት ነበር እስካሁን ያለው። አሁን ግን ኦዴድ እንደ ድርጅት ለብቻው የተባለውን ያክል እንቆይቶ በአቋም ደረጃ ከአባል ድርጅቶች በተሻለ ተራማጅ በሆነ መልኩ ለሕዝብ የሚጠቅም ተስፋ የሚሰጥ አይነት መግለጫ ሆኖ ነው ያገኘነው። ሰማያዊ ፓርቲ የቀረበውን ጥሪ ለመፈተን ዝግጁ መሆኑንም ገልጸዋል። እንግዲህ በትክክል እንደው ቃል በቃል እዛ ላይ እንደተገለጠው እንደ ነበር ዥንጉርጉር የሆነው ግንኙነታችን የዛው አይነት የሀሳብ ልዩነት ሊንጠባረቅበት ይገባል የሚል ይዘት ያለውም አውጥተዋል። እዛ ላይ የችግሩም አንዱ ምንጭን እንደ ፓርቲ እንደዚህ አይነት ዥንጉርጉር በሆነ ሀገር ውስጥ አንድ አይነት ብቻ ሀሳብ የአንድ ድርጅት ብቻ አስተሳሰብ በአንድ ድርጅት ብቻ ተጠርንፎ ይኖር ስለነበር ማወቅም አባልም አለን። ስለዚህ በተግባር የምንፈትነው ይሆናል። ይሄንን አገላለጽ በውጭ ሀገር አሉ ከሚባሉ ተቃዋሚ ፖለቲካ ድርጅቶች አንዱ የኦሮሞ ዴሞክራሲያዊ ግንባር የወህዴድን መግለጫ በታላቅ መደነቅና ጥንቃቄ እንደተመለከተው ይገልጻል። ወህዴድ በኢትዮጵያ ውስጥ ዴሞክራሲን ለማስፈን የገባውን ቃል እንዲሁም የኦሮሞውንና የሌሎችን የሀገሪቱን ሕዝቦች ጥቅም ለማራመድ ያለውን ፍላጎት ግንባሩ ያመሰግናል። እውነተኛ ዴሞክራሲያዊና ህብረ ብሔራዊ ፌዴራል ኢትዮጵያን እውን ለማድረግ ኦህዴድ ያለውን ፍላጎትም ያደንቃል። ጥሪው ወቅታዊና ትክክለኛ አቅጣጫ የያዘ ነው ያለው የኦሮሞ ዴሞክራሲያዊ ግንባር የኦህዴድን የአብረን እንስራ ጥያቄ በሙሉ እምነትና ከልቡ እንደተቀበለ ተቀበለ ገልጿል ለቪኦኤ በላከው መልዕክት የመኢያድ ምክትል ሊቀመንበር አቶ ሙሉጌታ አበበ በበኩላቸው መግለጫውን በጥርጣሬ እንደሚመለከቱት አልሸሸጉም። ይረለው ወልድንም ከያድግ ለይተን የምናየው ስላልሆነ ይናገራሉ። በተናገሩት ሀሳብና በተናገሩት ቃል ጸንተው አይገኙም። አሁን መግለጫው እንደሚለው አብረው በሚያሰሩ ነገሮች አብረን እንሰራለን። ልዩነታችንን አክብረን አብረው የመስራቱ ጉዳይ እኮ አይደለም። አሁን ትልቁ ነገር አብረን የምንሰራው አንድ ሀገር አለችን። አንድ ሀገር አብረን እንገነባለን። አንድ ሀገር በሀገር ግንባታ ላይ፣ በዲሞክራሲ ግንባታ ላይ፣ በኢትዮጵያችን እድገት ላይ አብረን እንሰራለን፣ ከማንኛውም ድርጅት ጋር። ሌላው እኮ አብረን እንሰራለን ሲባል በፕሮግራም እና በደንብ በርዕዮተ ዓለም አንገናኝም። እነሱ አብዮታዊ ዲሞክራሲ ነው የሚከተሉት፣ እኛ ሊበራል ዲሞክራሲ ነው የምንከተለው። የፖለቲካ ርዕዮተ ዓለማችን ተጨፍልቆ አንድ እንሆናለን ማለት አይደለም። አሁ እነሱም የሚሉት ልዩነታችን እንደተጠበቀ ሆኖ አብረን መስራት እንችላለን ነው እንጂ ለመጨፍለቅ ሀሳብ ያለ አይመስልም። እዚህ ላይ እንደሚታየው ይህንን የኦህዴድን መግለጫ ልዩ የሚያደርገው ጥሪ ማቅረቡ ነው። እስከዚህ በፊት የያድግም አንድ ላይ ሆነም ወይንም የያድግ ድርጅቶች ወይንም የያድግን የሚያዋቅሩ ድርጅቶች በተናጠል ለተቃዋሚ ፓርቲዎች በውጭም በሀገር ውስጥም አሉ ለሚባሉት ሁሉ ጥሪ ሲያቀርብ ይሄ ኦህዴድ የመጀመሪያ መሆኑ ነው። ይሄ ልዩ ያደረገውም በእናንተ በኩል ጥሩ ጅምር ነው ያለምንለውም ለዛ ነው። መበረታታትም አለበት የክልል መንግስታት፣ በሌላም ክልሎች ያሉ መንግስታት ይህንን እንደ ፋና ዋጊ መከተል አለባቸው። ጥሩ ጅምር ነው የምንለውም ልዩ ስለሆነ ነው። ግን ግልጽ ያላደረገው ነገር አለ። ሆዲድ አሁን ሲያቀርብ በውጭም በሀገር ውስጥም የምትገኙ የፖለቲካ ፓርቲዎች ሲል ጥሩ ሊሆን የሚችለው ሆዲድን የበለጠ ድርጅቱ የመለወጥ እና ወደ ራሱ የመመለስ ስራ ሰርቷል ብለን ማመን የምንችለው ነገር በብሔራዊ መግባባትና በብሔራዊ እርቅ ላይ መስራት እንችላለን ብሎ ቢሆን ይህንን ለማድረግ ማንኛውም ፓርቲዎች ይቻገር በህልውናዋ ሀገር ታፍራ ተከብራ የኖረች ሀገር እንደመሆኗ መጠን ህልውናዋ እንደተጠበቀ እንደ ተጠበቀ ሆኖ እንዲቀጥል ሁላችንም የየድርሻችንን በየ ፕሮግራማችን በሀገራችን ግንባታና በሀገራችን አንድነት በኢትዮጵያዊነት በብሔራዊ መግባባት ላይ አብረን የምንሰራበት ጥሩ ጅምር ነው ብለን ልናወድሰው እንችል ነበር። ይችን ሸፋፍነውን ያለኳት እንግዲህ ለተቃዋሚ ድርጅቶች ጥሪ መደረጉም በራሱ ተግባራዊ ይሁን አይሁን ባናውቀው ጥሩ ጅምር ነው ብለን እናስባለን። የኦሮሞ ህዝብ ዴሞክራሲያዊ ድርጅት ኦህዴድ ረዥም ርቀት ሄዷል ያሉት ደግሞ የኢትዮጵያ ፌዴራላዊ ዴሞክራሲያዊ አንድነት መድረክ የውጭ ግንኙነት ኃላፊ እና ምክትል ሊቀመንበር ፕሮፌሰር በየነ ጴጥሮስ ናቸው። በጉዳዩ ላይ የመድረክ አመራር አባላት ተሰባስበው አቋም እንዳልወሰዱ ያስታወሱት ፕሮፌሰር በየነ ኦህዴድ ያወጣው መግለጫ እስከዛሬ ካየናቸው የኢህአዴግ መግለጫዎች የዴሞክራሲ ምህዳሩን ለማስፋት የተገባውን ቃል በተመለከተ እየተለየ ነው ይላሉ። ይህ ግን ቃል ብቻ መሆኑንም ያሰምሩበታል። ያለው ስርዓት እንደምናውቀው ግማሹን ሽብርተኛ ይላል። ከዚህም ተነስቶ እንደ ጠላት የምታይበት እና ያው በሌት ስርአትና ከዚያም ላለፈው ሁሉ ከጣት ወገኖቻችን የሚከቱበት አንዱም ምክንያት የኛ አይነት ደረጃ ነው። ስለዚህ የደርግ ስርዓት እዚያ መልክ ተረጃቸውን እንኳን ለይቶ ሳያስቀምጥ ከሁሉም ፖለቲካ ድርጅቶች ጋር በሀገር ውስጥም ውጭ ካሉትም አብረ መስራት እንፈልጋለን፣ የፖለቲካ ሜዳሩም ተደራሽ ይሆናል። የምን አይነት ትርጉም ያለው መግለጫ ነው? እንግዲህ ከዚያ ሁሉ ከሰጡት መግለጫዎች እነ ትሮን የወጣው ከኛ ከተቃዋሚ የፖለቲካ ድርጅት አንጻር የምናየው ይህ በጣም መልካም ጅማሮ ነው የምንለውን ነው። ጥሪው ግን ሙሉ እንዳልሆነ ፕሮፌሰር በየነ አስገንዝበዋል። ምንም እንኳን በቪዲዮ የተሰነዘረው ሀሳብና ያደረገውም ጥሪ ገንቢ ቢሆንም ለመላው ሀገራችን ችግር መፍትሄ ፍለጋ በሀገር አቀፍ ደረጃ በሚደረግ የዚህ አይነቱ በር ከፋች የሆነ የአቋም ለውጥ ነው የምንፈልገው። ስለዚህ እንደው ግማሽ መፍትሄ መቼም ለዚህ ለሀገራዊ ትልቅ ችግር መፈለግ በቂ ነው ብለን በዚሁ ብቻ ተረጋግተን የምንቀመጥ አይሆንም እና አሁን ትግላችን የዚህ አይነቱ ፖለቲካ ምህዳሩን ክፍት የማድረጉ እርምጃ በሀገር አቀፍ ደረጃ በሁሉም ክልሎች የደረሰ እንደሆነና በማዕከላዊ ማለት በፌዴራል መንግስቱ ራሱ ማለትም በኢህአደግ ደረጃም የዚህ አይነት አቋም መውሰድ ነው ያለበት። ያ እስካልሆነ ድረስ እንግዲህ የምናደርገው ትግል ይቀጥላል ማለት ነው። በዚህ የሆዴድ መግለጫ ይፋ እንደተደረገው ስማቸው በውል ያልተለየ አራት የማዕከላዊ ኮሚቴ አባላትም እስከሚቀጥለው የድርጅቱ ጉባኤ ድረስ መታገዳቸው ይፋ ተደርጓል። መለስካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ